በሲዳማ ክልል የመሬት መንሸራተት አደጋ 11 ሰዎች መሞታቸው ተገለጸ። በማዕከላዊ ሲዳማ ዞን ወንሾ ወረዳ ግሽሬ ቀበሌ በተከሰተ የመሬት መንሸራተት አደጋ 11 ሰዎች መሞታቸውን የክልሉ መንግስት አስታውቋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ሰኔለ ስምዖን ትላንት እሁድ ምሽት የጣለው ከባድ ዝናብ አደጋውን ማስከተሉን ገልጸው ከሞቱ ሰዎች በተጨማሪ በስድስት ሰዎች ላይም የአካል ጉዳት መድረሱን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አዘጋጅቷል። ትላንት ኢሁድ ሐምሌ 21 ቀን 2016 ዓ ም በሲዳማ ክልል ማዕከላዊ ሲዳማ ዞን ወንሾ ወረዳ ግሽረ ቀበሌም ጉዱ ሞና ሆሞ በተባለ አካባቢ በተከሰተ የመሬት መንሻት አደጋም የ11 ሰዎች ሕይወት ማለፉን የክልሉ የመንግሥት ኮሚኒኬሽን ቢሮ ኃላፊም አቶ ወሰንየለህ ስምዖን ለአሜሪካ ድምፅ በስልክ ተናግሯል። ወረዳው በጣም ተራራማ ነው። በባህሪው ቶፖግራፊው እንደዛ ነው። የአደጋው መንስኤ በጣም ከመጠን ያለፈ ረጅም ሰዓት የጣለው ከባድ ዝናብ ነው። እንግዲህ ወቅቱ ክረምት ከመሆኑ ጋር ተይዞ እዛው ተራራ አካባቢ ቦታ ላይ ነው መሬቱ የተንሸራተተው የተንሸራተተው እንግዲህ መሬት በሞቱ ቁጥር ዘጠኝ ናቸው። አቶ ወሰንየለህ ሌላ ወረዳ ላይ ደግሞ ሁለት ሕፃናት በጎርፍ አደጋ እንደ ሞቱ እየተነገረ ይገኛል። የቡራ ወረዳ ላይ አንድ በወንዝ ሙላት የተወሰዱ ናቸው። የአስራ አንድ ማለት ነው። አንድ ላይ ምሽት አንድ ሰዓት ገደማ ላይ የጣለውን ከባድ ዝናብ ተከትሎም በተከሰተው በዚሁ የመሬት መንሻት አደጋ በስድስት ሰዎች ላይ አካላዊ ጉዳት መድረሱንም አቶ ወሰንልህ ገልጸዋል። አደጋው ወደ ፊት አምስት ሰዓት አራት ሰዓት ተኩል አምስት ሰዓት አካባቢ የታየው እንደታየ እንግዲህ አካባቢው አስተዳደር ሮጦ በመድረስ የወረዳ አስተዳደርን በመድረስ የሞቱ ሰዎችን ፖስተሉ ማውጣት ተችሏል። በተጓዳኝ ደግሞ ወደ ስድስት ሰዎች ቆስሏል ወይም ጉዳት ደርሶባቸዋል። እንግዲህ ጉዳት የደረሰባቸው ሰዎች ወደ ኤርጋልም አጠቃላይ ወሳል መጥቶ ሕክምና እያገኙ የአሜሪካ ድምፅ ያነጋገራቸው ቦጋላይ ክፍሶ የተባሉ አንድ የአካባቢ ነዋሪ ደግሞም አደጋው የተከሰተው ትላንት ከቀኑ ስምንት ሰዓት እስከ ምሽት አንድ ሰዓት ድረስ የጣለውን ከባድ ዝናብ ተከትሎ ነው ብለዋል። አብዛኞቹ ሟቾች የአንድ ቤተሰብ አባላት እንደሆኑና አደጋውም ጉዳት ያደረሰው በሁለት ቤተሰብ አባላት ላይ መሆኑን ነዋሪው ተናግሯል። ከምሽቱ አንድ ሰዓት በኋላ ከአቧራ በኋላ በአንድ ቤተሰብ ውስጥ ዘጠኝ ሰዎች ሆነው ቆርቆሮ ቤት ጀርባ ኩሽና ነበረ፣ ጎጆ ቤት ሶስት ነበሩ። እና ከዛ ሳያውቁ ጎጆ ቤቱ ላይ ወደቀ። የተደረመሰው ማለት ተራራማ ነበረ አካባቢ ጎጆ ቤቱ ላይ አራት ሰው ደግሞ ደርሶባቸው ካለ ሆስፒታል ገብቶ እየታከሙ ነው ያለ ሁለት እናትና አንድ አባት እንስ ተርፈዋሉ። ከአንድ ልጅ ነው የተረፈው አራት ሰዎች ተርፈዋል። አምስት ሰዎች ደግሞ ሞቱ። አለቻ ወደዋ ከሞቱት የአንድ ብቻ ና ትንሽ ተለቅምትሉ ሌሎቹ ደግሞ ዘናት ናቸው። አደጋው በቅርበት ርቀት ውስጥ በሚገኙ የተለያዩ ስፍራዎች ላይ መድረሱን የጠቀሱት ሌላ የአካባቢው ነዋሪ አቶ መለሰ ካያሙም ከሰዎች ውጭ በእንስሳትና በንብረት ላይ ጉዳት ስለመድረሱም ተናግሯል። አደጋው የተከሰተው ማታ አንድ ሰዓት አካባቢ ነው። አደጋው መድረሱን ሰዎች እንደ ተጎዱ ስንሰማ ወደ ስፍራው ሄድን። አስክሬን ለማውጣት ሞከርን። የስድስቱን ወዲያውኑ ስናገኝ፣ ሁለቱን ቆይተን አወጣን። በአደጋው የሞቱ ሰዎች አስር ናቸው። አሁንም ያልተገኙ አስከሬኖች አሉ። የተደረመሰው መሬት ተቆርጦ በአካባቢው ወዳለው የአንጋላ ወንዝ ስለገባ አስከሬን አብሮ ወደ ወንዙ ሳይገባም አይቀርም የሚል ጥርጣሬ አድሮብናል። አሁንም ፍለጋውን ቀጥለናል። ተጎጂዎች በይርጋለም ሆስፒታል የሕክምና እርዳታ እያገኙ መሆኑን የገለጹት አቶ ወሰን የለ። የክልሉ የጸጥታ ኃይሎች እንዲሁም የአደጋ ስጋት ስራ አመራር ኮሚሽን ባለሙያዎች ለድጋፍ ወደ ስፍራው ማቅናታቸውን አስታውቀዋል። እስካሁን ባለው የማዕከላዊ ሲዳማ ዞን አስተዳደር ሌሎችም ጉዳይ የሚመለከታቸው የጤና ቡድኑም እዛው ስላለ የግብርና የእርሻን ልማት የእርሻና ተፈጥሮ ሀብት ልማት ቢሮም እዛን ያለው እንግዲህ በንብረት ላይ ደረሰው ጉዳት እንግዲህ በባለሙያ ተተንትኖ እስከሚቀርብ በአሁን መረጃ መስጠት ያስቸግናናል። በሂደት የምንሰጣችው ነው የሚሆነው። በደቡባዊ የኢትዮጵያ አካባቢዎች የሚጥለውን ከባድ ዝናብ ተከትሎም የመሬት መንሸራተት ሲከሰት የስዳማ ክልሉም አራተኛው መሆኑ ታውቋል። የደቡባዊ ኢትዮጵያ አካባቢዎች ለመሬት መንሸራተትና ናዳ የተጋለጡ ናቸው ሲሉ በቀደመው ዘገባችን ላይ ለአሜሪካ ድምፅ የተናገሩት በሐዋሳ ዩኒቨርሲቲ የጂኦሎጂ ትምህርት ክፍል የጂኦሎጂ ምህንድስና ባለሙያ ወገኔ ታለልኝ፣ አደጋዎቹም ከመልካምድራዊ ገጽታ ጋር የተያያዙ የመሬት አጠቃቀም ችግር እንዲሁም ከባድ ዝናብን ተከትለው እንደሚከሰቱ ማስረዳታቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም